የአዲስ አበባ ከንቲባ ጽሕፈት ቤት ኢ ህገ መንግሥታዊ ያለውን ድርጊት ፈጽሟል ሲል ለወነጀለው ተቃዋሚው የሰማያዊ ፓርቲ የማስጠንቀቂያ ደብዳቤ ጽፏል። የሰማያዊ ፓርቲና አጋሮቹ በበኩላቸው ማስፈራራትና አፈና የዲሞክራሲ ጥያቄዎችንና ሰላማዊ ህዝባዊ የለውጥ እንቅስቃሴዎችን አይቀለብሱም ሲሉ የተቃውሞ መግለጫ አውጥተዋል። መለስካቸው አመሃ ተከታትሎታል። ህዳር 11 ቀን 2007 ዓ ም በአዲስ አበባ ከተማ አስተዳደር ማኅተምና በከንቲባህ ጽሕፈት ቤትና የአካባቢ ጉዳዮች ኃላፊ አቶ አሰግድ ጌታቸው ይማኑ ፊርማ ለሰማያዊ ፓርቲ የተጻፈውና በግልባጭም ለፌዴራል ፖሊስ ኮሚሽን በብሔራዊ መረጃና ደህንነት አገልግሎት ለውስጥ ደህንነት ዋና መምሪያ እንዲሁም ለአዲስ አበባ ከተማ አስተዳደር ፖሊስ ኮሚሽን በግልባጭ የተመለከተው ደብዳቤ በርዕሱ ጉዳዩ የተደረገውን ህገወጥ ተግባር በማስመልከት የተሰጠ ማስጠንቀቂያ ይላል። የማስጠንቀቂያው ደብዳቤ ህገወጥ ያላቸውን ድርጊቶች ሲዘረዝርም ፓርቲው ምንም አይነት የአደባባይ ስብሰባ እውቅና እንዳላገኘ እያወቀ ህዳር 6 ቀን 2007 ዓ.ም በከተማ ውስጥ በተለያዩ ቦታዎች ነፃነት ለፍትሐዊ ምርጫ በሚል የቅስቀሳ በራሪ ወረቀት በመበተን ህገወጥ የአደባባይ ስብሰባ ቅስቀሳ በማድረጋችሁ ህዳር 7 ቀን 2007 ዓ ም ፓርቲው ባልተፈቀደ ቦታ ላይ በሊቀመንበር ኢንጂነር ይልቃል ጌትነት አስተባባሪነት ህገወጥ የአደባባይ ስብሰባ ለማድረግ በአካል ተገኝተው ሰዎችን በቦታው ላይ በመሰብሰባቸው በአካባቢው የነበሩ የጸጥታ አስከባሪዎች ያለ ፈቃድ እየተደረገ ያለው ህገወጥ እንቅስቃሴ ተገቢ አለመሆኑ ሲገልጹላቸው ከጸጥታ ኃይሎች ጋር አላስፈላጊ ግብግብ ከመፈጠሩም በላይ የተለያዩ የጭወት ድምፅ በማሰማት የአካባቢውን ህብረተሰብ ሰላምና ጸጥታ የማወክ ተግባር ተከናውለዋል ይላል። አያይዘውም በዚህ ምክንያት ፓርቲው በህገ ወጥ መንገድ እየተንቀሳቀሰ መሆኑን ይገልጻል። ስለሆነም ይላል ደብዳቤው፣ ስለሆነም ፓርቲው በቀጣይነት ህግን አክብሮ የማይንቀሳቀስ ከሆነ ድርጊቱ ጸረ ህገ መንግሥት ስለሆነና የከተማችንን ሕዝብ ሰላምና ደህንነት ለመጠበቅ ሲባል ከሚመለከታቸው አካላት ጋር በመተባበር አስፈላጊውን እርምጃ የሚወስድ መሆኑን በጥብቅ እናሳውቃለን ይላል። የሰማያዊ ፓርቲ ሊቀመንበር አቶ ይልቃል ጌትነት እንደሚሉት ግን ከአዲስ አበባ አስተዳደር ለተጻፈው የክልከላ ደብዳቤ ህጋዊና ተገቢ መልስ በተገቢው ጊዜ በደብዳቤ ጽፈው እንዳሳወቁና ለአደባባይ ስብሰባው ቅስቀሳ የተደረገውም ሆነ የተወጣው የሀገሪቱ ህግ በሚፈቅደው መሰረት እንደሆነ ለቪኦኤ ገልጸዋል። በዕለቱም ምንም አይነት ግርግር አልነበረም ብለዋል። በባለፈው በሰባት የጠራነውን ስብሰባ ደብዳቤ ሰተናቸው አውቀው ከዛ በኋላ ደብዳቤ ጽፈውልን መልሰን እኛም ደብዳቤ ጽፈንላቸው ቦታው ላይ ስንገኝ የአዲስ አበባ ፖሊስ እና የፌዴራል ፖሊስ መጥተው ስብሰባችንን በተኑ። ስለዚህ ወደ ግጭት እንዳይገባ አላስፈላጊ ኮንፍሮንቴሽን እና የማያስፈልግ ዋጋ መክፈል እንዳይኖር ብለን ማድረግ አትችሉም አሉ። ሞንታርቦዎችን፣ ሳውንድ ሲስተም፣ ጀነሬተር እዛጋ መትከል አልቻልንም ተከለከል እንደዛ አድርገው በትኑት አላወቅንም ነው የሚለው ፖሊስ። በኢትዮጵያ ተቃዋሚ ፓርቲዎች ትብብር አባላት የወጣው መግለጫ በበኩሉ ይህ ማስጠንቀቂያ ማስፈራሪያ መሆኑን አብራርቶ ሌላም አንድምታ እንዳለው ያስረዳል። የትብብሩ ጸሐፊ አቶ ግርማ በቀለ ይህ ዛሬ በወህኒ የሚገኙ በሽብርተኝነትና ስና ህገ መንግስት በመጣስ በሚል የታሰሩ የፓርቲ አመራሮችና አባላት፣ የሃይማኖት መሪዎች፣ ጋዜጠኞች፣ ብሎገሮች ከገዢው ፓርቲ የተለየ አመለካከት ያላቸውን ዜጎች በመፈረጅ ለማሰር ማሰቃየቱ የተሄደበትን ስልት ዛሬም በእኛም ሆነ ሌሎች ላይ እየተሞከረ ያለውን የማስፈራራትና የማሸማቀቅ ሙከራ ከሚያስታውሰን በቀር በህጋዊና ሰላማዊ ትግላችን የሚፈለገውን መስዋዕትነት ለመክፈል ስለተዘጋጀን የሚፈራ አልተገኘም። ትብብሩ ጨምሮ እንደሚገልጸው ህዳር 21 ቀን 2007 ዓ ም ሊያደርገው ላቀደው የአደባባይ ስብሰባ እውቅና ከከተማው አስተዳደር ለማግኘት ያቀረበውን ደብዳቤም የከንቲባ ጽህፈት ቤትና የካቢኔ ጉዳዮች ኃላፊ አቶ አሰግድ ጌታቸው ሊቀበሏቸው አሻፈረኝ እንዳሉ ታውቋል። ደብዳቤው በፖስታ ቤት በኩል ቢላክም አስተዳደሩ ለመቀበል ፈቃደኛ እንዳልሆነ ፖስታ ቤት በደብዳቤ እንዳሳወቀም የትብብሩ መግለጫ ያስረዳል። ይህ በትብብሩ ሊቀመንበር በአቶ ይልቃል አመለካከት የገዢውን ፓርቲ ወይም የመንግስትን ደካማነት፣ በአንጻሩ ደግሞ የተቃዋሚዎችን ድለው የሚያሳየው ምናልባትም ኢህአዴግን እንደዚህ ያደረገው የህዝብ ትግል መሆኑ ውጤት መሆኑን ማወቅ ያስፈልጋል። ውጤት እንዳልመጣ አድርጋቸው አትዩቱ። እኛን እኮ የማያናግሩ ማዘጋጃ ቤት ተነጋግረው መልስ መስጠት ስለማይችሉ እውነት ስለሌላቸው እኮ ነው የተደበቁት፣ ወይም ከህግ ወጥ መሆናቸውን በይፋ ስላረጋገጡ እኮ እና ይሄን የሚያሳየኝ ህዝቡም ከጎናችን እየቆመ መሆኑን። ዓለም አቀፍ ማህበረሰቡም ከጎናችን መቆሙም እኛም የፖለቲካ ፓርቲዎች ሳንታለል እስከዛ እስከ መደብደብ ድረስ መሄዳችን የሚያሳይ ትግሉ እየገፋ መሄዱን የሚያሳይ እንጂ ኢህአዴግ እየጠነከረ መሄዱን አይደለም። የትብብሩ መግለጫ አክሎ እንዳብራራውም የአስተዳደሩ ደብዳቤውን ያለመቀበል የህገ መንግሥቱን አንቀጽ 12 ማለትም የመንግስት አሰራር ተጠያቂነትን ድንጋጌ የጣሰ ነው። ይሁንና ህዳር 21 ቀን 2007 ዓ.ም ትብብሩ አደርገዋለሁ ያለውን የአደባባይ ስብሰባ በተግባር እንደሚፈጽመው አሳውቋል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ